ማህደር ዜና። ጄኔራሎቹም እንደ ጦር አዛዥ በለው፣ እሰረው ማለት አንድም ስላልፈለጉ ሁለትም ስላልቻሉ እንደ ማስፈራራትም፣ እንደ ዲፕሎማት፣ እንደ መደራደርም እያሉ ትናንትን በዛሬ ዛሬን በነገ እየተኩ ጊዜ በጊዜ እስኪሻር ያደባሉ። የሱዳን ህዝብ፣ የጀኔራሎቹ ማስፈራሪያ፣ ግልምጫ፣ የድርድር ውይይት፣ ማሳሰቢያ፣ የረመዳን ፍርድም ሳያግደው የካርቱም አደባባዮችን ሙጥኝ እንዳለ ነው። ነባር ተቃዋሚ ፖለቲከኞች፣ ሃይማኖተኞች፣ ህዝብን ለተቃውሞ ያደራጁ አቀንቃኞችም እስካሁን የጸና አንድነታቸው በሳምንቱ ማብቂያ ስስም ቢሆን ነፋስ ሽው ያለበት መስሏል። የሪያድ፣ የአቡዳቢ፣ የካይሮ ገዢዎች የሱዳን ጉዳይ የሱዳኖች እንዳይሆን እየባተሉ ነው። የሱዳን ህዝባዊ አብዮት እንደ ቱኒዚያም የዲሞክራሲ ብስራት ምልክት፣ ወይስ እንደ ግብጽ የዲሞክራሲ ቅጭት አብነት? ላፍታም አብረን እንጠይቅ። የሱዳን ወታደራዊ ምክር ቤት ሊቀመንበር ጀነራል አብዱልፈታህ ቡርሃን በመፈንቅለ መንግስት ቤተ መንግስትን ተቆጣጥሮ በህዝባዊ አመፅ ወህኒ ቤት መወርወርን ለማወቅ ሽቅብ ወደ ቱኒስ፣ ወደ ካይሮ ወይም አግድም ወደ ኢንጃሚና መመልከት ብርግጥ አያስፈልጋቸውም። እዚያው ካርቱም በ964 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። በጀኔራል ኢብራሂም አቦድ በ985 ደግሞ በጀኔራል ጃፈር አኑሜሪ የደረሰው ቢርቃቸው የዘንድሮው የጀኔራል ዑመር ሐሰን አልበሽር ፍጻሜ የነሱም የወደፊት ፍጻሜያቸው እንደሚሆን በእርግጥ ጠንቅቀው ያውቁታል። የሱዳን ህዝብ የጀነራል ዑመር አልበሽርን አገዛዝ ለመቃወም ካርቱም አደባባዮች ላይ ሰብሰብ በተን ማለት ሲጀምር ህዳር አንዳንዶች በ2011 ቱኒዚያ የተጀመረው የአረብ ህዝባዊ አመፅ ነጸብራቅ ወይም ተቀጽል አድርገውት ነበረ። ሱዳኖች ግን በህዝባዊ አመፅ አምባገነን ገዢ ለማስወገድ ሌሎችን አስተማሪ እንጂ ከሌሎች ተማሪ አይደለንም ባዎች ናቸው። አላበሉም የሱዳን ህዝብ በ1964 የጄኔራል አቦድን በ1985 የጄኔራል ኑሜሪን አገዛዞች በአደባባይ ሰልፍ እያሽቀነጠረ ሲጥል ቱኒስ ካይሮዎች ወደ ካርቱም ቁልቁል ተመልካቾች ነበሩ። ሱዳኖች ጄኔራል ሆነ ፖለቲከኛ ወታደርም ሆነ ሰልፈኛ ከጎረቤቶቻቸው ይልቅ ከያት አባት ቀዳሚዎቻቸው በቅርብ ምናልባትም እኩል በሚያውቁት ስልት አልበሽርን በጋራ ባስወገዱ ማግስት አንዳቸው ሌላቸውን ጠልፎ ለመጣል ጀኔራሎቹም እንደ አዲስ ገዢዎች ሲቪሎቹም እንደ ተቃዋሚ መፋጠጣቸው እንጂ። ክፋቱ የፖለቲካ ተንታኝ ዩሱፍ ያሲን ገመድ ጉተታ ይሉታል። የለውጥ ኃይልና የለውጥ አጨናጋፊ ኃይል አለ። በሁለቱ መካከል የሚደረግ ከፍተኛ ገመድ ጉተታ እና መሳሳብ እንዳለ ይዘን እንሄድ። ምን ማለት ገመድ ጉተታው? ኡመር ሐሰን አልበሽር ባለፈው ሚያዝያ 11 ከስልጣን ሲወገዱ የሀገሪቱን ህዝብ በአደባባይ ያስደሰተ ያስፈነደቀ ያስጨፈረውን የዲሞክራሲ፣ የፍትህ፣ ብልጽግና ተስፋን ባጨናጎል በእርግጥ አመንምኖታል። አልበሽርን የተኩት የጦር ጄኔራሎች እንደ ቀዳሚዎቻቸው ሁሉ በህዝብ አመጽ የተገፈተሩትን የቀድሞ አለቃቸውን ወህኒ ቤት መዶሉ አልገደዳቸውም። የካርቱም አደባባዮችን በተለይም የጦር እዛቸውን አካባቢ ሙጥኝ ያለውን ሕዝብ ግን አልፎ አልፎ ከመጎሸም ባለፍ ከአቡድ እስከ አልበሽር እንደነበሩ ቀዳሚዎቻቸው በኃይል ሊደፈልቁት ቢያንስ እስካሁን አልፈለጉም ወይም አልቻሉም። ጀኔራሎቹ በጊዜያዊነት የያዙትን ስልጣን እንደያዙ ለመቀጠል እንደ ብልሃት የያዙት ሶስት የሚከፈል ግን ለአንድ ግብ ያለመ ስልት ነው። እነሱም ስልጣን ከለቀቁ ሀገሪቱ ትተራመሳለች እያሉ ማስፈራራትን አንድ ከተቃውሞው አስተባባሪዎች ጋር መደራደርን ሁለት የውጭ በተለይም የአረብና የአፍሪቃ መንግስታትን ድጋፍ መማፀን ሶስት ታዛቢዎች እንደሚሉት ሶስቱ ተዳምረው ጊዜው በጊዜ ሲተካም አደባባይን ሙጥኝ ያለው ህዝብ እየተሰላቸ፣ አስተባባሪዎቹም እየተከፋፈሉ፣ የውጭው ግፊት ወደ ድጋፍ እየተለወጠ ሲመጣ ጉዳንድ ሰሞን ነው እያሉ ጄኔራል አብዱልፈታህ ቡርሃን ወይም ጄኔራል መሐመድ ሐምዳን ዳጋሎ ሐምደቲ አልበሺርን የተኩ አዳዲስ አልበሺሮች ሆነው ቆ ውጭ ማለት ነው። ግባቸው የሽግግር መንግስቱን የሚመራውን ኃይል ማንነት፣ ዘመነ ስልጣኑንና ኃላፊነቱን ለመወሰን የሚደረገው ድርድር በየሰበብ አስባቡ ደንበርገተር እንዳለ ነው። ባለፈው ሳምንት ደግሞ ድርድሩ ጨርሶ ቆሟል። የድርድሩ መቋረጥ ወታደራዊ ምክር ቤት ድርድሩን ለጊዜ መግዣ እየተጠቀመበት ነው የሚለውን አስተያየት አጠናክሮታል። ፖለቲካ ተንታኝ የሱፍ ያሲን ግን የጊዜው መራዘም ለጄኔራሎቹ ብዙም አይጠቅምም አይነት ባይ ናቸው። ጊዜ ለማን ነው የሚረዳው የሚለው ጥያቄ ትንሽ አስቸጋሪ ነው። ምናልባት እንግዲህ ወታደሮቹ በሌላ እንግዲህ፣ ወደ ግብጽ በሆነው ነገር በሌላ በሌላ እንደዚህ የዛሬ ስንት ነው ስምንት ዓመት የተጀመረው የአረብ ስፕሪንግ በምመልክ እንደተጨናገፈ በውስጥ ሀይል በውጭ እርዳታ ያን ሁሉ ካልኩሌት ስለሚያደርጉና በዛ ካልተማመኑ አሁን ባለው በውስጣዊ ኃይል አሰላለፍ ጊዜው ለነሱ የሚያመች አይደለም ነው በእኔ ግምት። ተቃውሞውን የሚያስተባብሩ ወገኖች የመሰረቱት የነፃነትና የለውጥ ኃይላት የተሰኘው ስብስብ በበኩሉ የወታደራዊ ምክር ቤቱን ጊዜ የመግዛት ስልትን ለመስበር ነገና ከነጎዲያ የስራ ማቆም አድማ ጠርቷል። ቃል አቀባይ ጃዕፈር ኡስማን እንደሚሉት የሱዳን ህዝብ ድምፅ መሰማት አለበት። የህዝቡን ድምፅ ለማሰማት አሁን ባለንበት ደረጃ የመረጥ ነው፣ የሁለት ቀን የስራ ማቆም አድማ የማድረጉን ዴሞክራሲያዊ መብት ነው። ስለዚህ በዚህ አድማ መላው ሱዳናዊ ሲካፈል የነፃነትና የለውጥ ኃይላት ሰፊ ድጋፍ እንዳለው ለወታደራዊ ምክር ቤት ጠንካራ መልእክት ያስተላልፋል። አድማው አደባባይ ያልወጣውንም ህዝብ ስለሚያካትት የመላው ሱዳንን ህዝብ ድምፅ ለወታደራዊ ምክር ቤት ማስተላለፍ ይቻላል። የነፃነትና የለውጥ ኃይልን ከመሰረቱት ነባር ተቃዋሚ ፖለቲከኞች መካከል ዑማ የተሰኘው የቀድሞው ጠቅላይ ሚኒስትር የሳዲቅ አል መህዲ ፓርቲና የሱዳን አንድነት ወይም ዩኒየን የተባለው ፓርቲ አድማውን አልደገፉትም። ሁለቱ ፓርቲዎች በየፊናቸው እንዳሉት ወታደራዊ ምክር ቤት አልደራደርም እስካላለ ድረስ የስራ ማቆም አድማ መጥራት አስፈላጊ አይደለም። እስካሁን በአንድነት ጸንተው የቆዩት የተቃዋሚዎቹ ኃይላት በስራ ማቆም አድማው ላይ ያሳዩት ልዩነት አንዳንዶች የመከፋፈላቸው መጀመሪያ፣ ሌሎች ደግሞ የአንድነታቸው የመጨረሻ መጀመሪያ ብለውታል። በሳምንቱ ማብቂያ የካርቱምን አደባባይ ያጥለቀለቁት የእስልምና ሃይማኖት ተከራካሪዎች ደግሞ የሸሪዓ ሕግ እንዳይሻር አድራ ብለዋል። ለሸሪዓ ሕግ መከበር የሚሟገቱ ወገኖች እንደ ሌሎቹ ተቃዋሚዎች ሁሉ አጠቃላይ ጥያቄዎችን ከማንሳት በስተቀር ሃይማኖታዊ ጉዳይን አንስተው ለብቻቸው አደባባይ ሲወጡ የሰሞኑ የመጀመሪያው ነው። ከሰልፈኞቹ ተወካዮች አንዱ መሐመድ አሊ ጃዙሊ እንደሚሉት ከ1983 ጀምሮ የጸናው የሸሪዓ ህግ መሻርግ የለበትም ወታደራዊ ምክር ቤት ከሁሉም የሱዳን ወገኖች ጋር በእኩል ርቀት ላይ መቆም አለበት እንላለን። ሁሉም ወገን መካተት አለበት። ይሁንና እስላማዊውን አምባገነን ያስወገድ ነው በግራ አምባገነን ለመተካት አይደለም ስድስት ወር የበለጠውን የተቃውሞ ሰልፍ የሚያስተባብሩ ወገኖች በስራ ማቆም አድማው ምክንያት አለመግባባታቸውና የሸሪያ ህግን ትልቅ ጥያቄ ያደረጉ ወገኖች አደባባይ መውጣታቸው በለውጥ ፈላጊው ኃይል መካከል ልዩነት መኖሩን ጠቋሚ ነው ባዮች ብዙዎች ናቸው ልዩነቱ የወታደራዊ ምክር ቤት መሪዎች የሚፈልጉት ምናልባትም የለውጡን ተስፋ ጨርሶ የሚያዳፍል ሊሆንም ይችላል። ተቃውሞ ሰልፈኛው ግን ዛሬም የሱዳን ሕዝብ ጥያቄ አንድ ነው ባይ ነው። መላው የሱዳን ህዝብ ከጦር ኃይሉ ጠቅላይ እዝ ፊት ለፊት በሚደረገው የቁጭታ አድማ እየተሳተፈ ነው። ሁሉም የሚጠይቀው ሲቪላዊ አስተዳደር እንዲመሰረት ነው። ሙሉ በሙሉ ሲቪላዊ የሆነ አስተዳደር ከሚላት ውድስ ሰልፈኛው እንዳሉት የሱዳን ህዝብ በአንድነት ቆመም ተለያየም ህዝባዊውን ጥያቄም ህዝባዊ ተመራጭን ቤተ መንግሥት ሳይዶል ለመደፍለቅ የሀገሪቱ ጀኔራል መኮንኖች አጥብቀው እየጣሩ ነው። የግብፅን፣ የሊቢያን፣ የሶሪያና የየመንን ህዝብ የነጻነት የዲሞክራሲና የፍትህ ጥያቄን በንጭጩ የጨፈለቁት የካይሮ፣ የሪያድና የአቡዳቢ ገዢዎች ለጀኔራሎቹም ግልጽ ድጋፍ እየሰጡም ነው። አደገኛ ነው። ምክንያቱ ከእነዚህ ኃይሎች የአረብ ስፕሪንግ በምንም ተአምር እነዛ የለውጥ ኃይሎች በአረብ ሀገር እንዳይመጡ ያደረጉት መከላከል አለ፣ የሰጡት እርዳታ አለ፣ ጠልቀ ገብነት አለ፣ ገንዘብ ኃይል አለ። ግብፁ አይነቱ ለውጥ ኃይሉም በደንብ ያጥለቀለቀ ጥራቢዎት ስራ አለ። እነዚህ ሁሉ ለሱዳን በጣም ነው እንትን የሚያደርጉ ናቸው። የወታደራዊ ምክር ቤት ሊቀመንበር ጀኔራል አብዱልፈታህ ቡርሃን በመፈንቅለ መንግስት ማግስት የጀኔራልነት መለያቸውን በኮት ከራቫት ቀይረው ቤተ መንግስት ከገቡት ከግብጹ መሪ ከአብዱልፈታህ አልሲሲ፣ ምናልባት ምክር ከአልጋ ወራሽ ልዑል መሐመድ ቢን ዘይድ ቼክ ለመቀበል በሳምንቱ ማብቂያም ካይሮና አቡዳቢ ነበሩ። ምክትላቸው መሐመድ ሐምዳን ዳግሎ ደግሞ አልጋወራሽ ልዑል መሐመድ ቢን ሰልማንን ለማነጋገር ሪያድ። ጀነራሎቹም ከሪያድና አቡዳቢ በሚቆረጥላቸው ዶላር ተማርከው እንደ አልሲሲ ተቃዋሚዎቻቸውን በአደባባይ መጨፍጨፍ ከጀመሩ የሱዳን ብቻ ሳይሆን የአካባቢው ሰላምም ባለበት መቀጠሉ በእርግጥ አጠራጣሪ ነው ባዎች ጥቂት አይደሉም። ኢትዮጵያና ኤርትራ በየፊናቸው የውጭ ጉዳይ ሚኒስትሮቻቸውን ወደ ካርቱም ከመላካቸው በስተቀር ካርቱም የ2013ቷ ወይም የ2014ቷ ካይሮን ብትሆን የአካባቢውን ሰላም ለማስከበር ያደረጉት ዝግጅት ወይም የያዙት አቋም እስካሁን ግልጽ አይደለም። ግልጽ አይደለም፣ ምክንያቱም እነዚህ ሰዎችም እኮ ያው የገልፍ አሚሮቹ፣ የገልፍ ሼኮቹ ቼክ እና ገንዘብ ተቀባዮች ናቸው። ቢሆኑም እነማ ኢትዮጵያ መሪዎችም ይሁን የኤርትራ መሪዎች እንደዛ ብለው በደንብ ይንገሩኛ ምክንያቱም እነዚህ ሰዎች ሲሉ የካርቱሞችን ይሁን የአዲስ አበባ ይሁን የአስመራ ስላለ የሆኝ መቼም አስቸጋሪ ነገር ነው እና እስከዛሬ በየሱሪያው፣ በየሊቢያው፣ በየየመኑ ሰው የሚያስገድሉት ሀገሮቹን በደም የሚያጨቀዩት ለውጥ የተባለውን ነገር ዝር እንዳይል በአረብ ሀገርም በአካባቢው የማረግ ፍላጎታቸው ነው ባጅሩ ይላሉ አቶ ዩሱፍ ያሲን። ነጋሽ መሐመድ ነኝ። ቸራ ያሰማን።